የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 22 2014 ዓ ም ዝግጅታችን ጀመረ። መብታችን እስከ ምንድን ነው? ልቤታችን እስከ ምንድን ነው? ምንን ማሰብ ያስፈልጋል? ስለዚህ ምንም መሬት ላይ ልናደርገው የማይገባንና በሕግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ወይዘሮ ኤልሳቤጥ ሳሙኤል በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ ተማሪ ናት። የዓለም አቀፍ መገናኛ ብዙኃን ደጋፊ ተቋም የተሰኘ ድርጅትም የፕሮግራም ኃላፊ ናት። ስራዋ አንቱ የሚያሰኝ ነው ወጣት በመሆኗ አንቺ ብለናታል። ኢንተርኔት ማህበራዊ እንቅስቃሴዎችና የዲሞክራሲ ባህልን ከመስፋፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር በተያያዘ ከምትሰጠው ማብራሪያ ጋር አብራን ታመሻለች። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራናችሁ እናመሻለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደሴና አካባቢዋ በፌዴራል መከላከያ ኃይሎች ቁጥጥር ስር ነች ሲል የኢትዮጵያ መንግስት ኮሚኒኬሽን ጽሕፈት ቤት ዛሬ አስታውቋል። ቀደም ሲል ግን ኃይሎቻቸው ከተማይቱን ዛሬ መያዛቸውን የህወሓት ቃል አቀባይ ጌታቸው ረዳ መናገራቸውን ጠቅሶ ሮይተርስ ዘግቧል። አቶ ጌታቸው የትግራይ ኃይሎች የኢትዮጵያ መከላከያ ኃይሎችን ከደሴ አስወጥተው ወደ ኮምቦልቻ አቅጣጫ እያመሩ ናቸው ማለታቸውን ሮይተርስ ቢጠቅስም የመንግስቱ መግለጫ ግን ሌሊቱ ሙሉ ከተለያዩ ግንባሮች ጠጋግኖ በማሰባሰብ ደሴን ለመያዝ በኩታብር ቦሩ ስላሴና በሐይቅ መስመር የመጣውን ወራሪ መንጋ የጸጥታ ኃይላችን በታላቅ ጀብድ መክቶታል ብሏል። ሮይተርስ አቶ ጌታቸው ረዳንና የከተማ ነዋሪዎች ናቸው ያላቸውን የዓይን እማኞች ጠቅሶ ታጣቂዎቹ ዛሬ ከተማዋን መቆጣጠራቸውን ዘግበዋል። የኢትዮጵያ መንግስት በበኩሉ አንዳንድ የውጭ መገናኛ ብዙሀንም የሽብር ቡድኑን የሐሰት ፕሮፓጋንዳ እያስተጋቡ ይገኛሉ ሲል ወቅሷል። የአሜሪካ ድምፅ መረጃውን ከከተማው ነዋሪዎች ለማጣራት ያደረገው ጥረት በከተማይቱ የስልክ አገልግሎት በመቋረጡ ሳይሳካለት ቀርቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እየተስፋፋ ያለው ጦርነት ያሳሰበው መሆኑን ገልጾ በደሴና ኮምቦልቻ አካባቢዎችን ማጥቃቱን እንዲያቆም መጠየቅን ጨምሮ የትግራይ ኃይሎች ከአማራና አፋር ክልሎች እንዲወጡ ሲል ዛሬ ባወጣው መግለጫ አስታውቋል። ህወሓት ሰላማዊ ሰዎች የሚኖሩባቸው ከተሞችን በከባድ መሳሪያ መደብደቡን እንዲያቆም የምናሳስብ ሲሆን የኢትዮጵያ መከላከያም በመቀሌና ሌሎች ከተሞች ላይ የሚያደርገውን የአየር ድብደባ ብዙ ሰዎችን ህይወት ዋጋ የሚያስከፍል በመሆኑ ተቃውሟችንን አጠንክረን በድጋሚ እንገልጻለን ብሏል። መግለጫው ዩናይትድ ስቴትስ የሰብአዊ እርዳታን ለሚሹ ሁሉ በትግራይ በአማራና በአፋር ክልሎች ላሉ ሁሉም ኢትዮጵያውያን የምታደርገውን እገዛ ለመቀጠል ቁርጠኛ ናት ብሏል። ሁሉም ወገኖች ሰብአዊነትን ከማጥቃት ተቆጥበው የሰላማዊ ሰዎችን ህይወት እንዲታደጉና ዓለም አቀፉን የሰብአዊ መብት ህጎችን እንዲያከብሩ እንጠይቃለን። የሰብአዊ መብት ጥቃቶችን የሚፈጽሙትም ተጠያቂ መሆን ይኖርባቸዋል ብሏል። የውጭ ጉዳይ ሚኒስትሩ መግለጫ የኢትዮጵያ መገናኛ ብዙሀን ባለስልጣን የአገር ውስጥ ሬዲዮና ቴሌቪዥን ጣቢያዎች የውጭ መገናኛ ብዙሀን ዘገባዎችን እየተቀበሉ ማሰራጨት እንዲያቆሙ ትናንት ያወጣውን መመሪያ አስመልክቶ የአሜሪካ ድምጽ ቅሬታውን የገለጸ ሲሆን ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምበሲ ማብራሪያ እንዲሰጠው መጠየቁን ቪኦኤ ዘግቧል። የኢትዮጵያ የመገናኛ ብዙሀን ባለስልጣን ለአሃዱ ሬዲዮና ቴሌቪዥን በላከው ደብዳቤ ጣቢያው ከዓለም አቀፍ የዜና ማሰራጫዎች በሳተላይት አማካኝነት የሚደርሰውን ተቀብሎ ማሰራጨት እንደማይችል አስታውቋል። ዛሬ በአስር ሺዎች የሚቆጠሩ ሱዳናውያን በመላው አገሪቱ በሚገኙ ከተሞች ባደረጉት የተቃውሞ ሰልፍ ወታደራዊ መፈንቅለ መንግስቱን በማውገዝ የሲቪል መንግስት ወደ ቦታው እንዲመለስ ጠይቀዋል። ምንም እንኳ በአገሪቱ የኢንተርኔት አገልግሎት የተቋረጠ ቢሆንም አዘጋጆቹ የተቃውሞ ሰልፉን ማስተባበር መቻላቸው ተመልክቷል። የተቃውሞ ሰልፉ በተጀመረ ሁለት ሰዓት ጊዜ ውስጥ ኦምድሩማን በተባለ ከተማ ውስጥ ሁለት ሰዎች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን የሱዳን ዶክተሮች ኮሚቴ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የበለጸጉ አገራት መሪዎች የኮቪድ-19 ወረርሽኝና የአየር ንብረት ለውጥን ጨምሮ በሚያሳስባቸው የጋራ ጉዳዮች ለመነጋገር ከዛሬ ቅዳሜ ጀምሮ ጣሊያን ሮም ውስጥ በተጀመረው የቡድን 20 አባል አገራት ጉባኤ ላይ ተገኝተዋል። በሮም የኮንቬንሽን ሴንተር በሚካሄደው ስብሰባ የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ሌሎች መሪዎችን የኮቪድ-19 ፕሮቶኮል በሚፈቅደው መሰረት ተቀብለዋል። መሪዎቹ ከሁለት ዓመት በኋላ በአካል ሲገናኙ ይህ የመጀመሪያቸው ነው። በስብሰባው ላይ የቻይናው ፕሬዚዳንት ጂፒንግ፣ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የሜክሲኮ ፕሬዚዳንት አንድሬስ ማኑኤል ሎፔዝ ኦርባርዶር በአካል ያልተገኙ ሲሆን ስብሰባውን በድረገጽ እንደሚሳተፉ ተገልጠዋል። የዩናይትድ ስቴትስ የመረጃና ስለላ ማዕከል ትናንት አርብ ባወጣው ጥናት የኮቪድ-19 አመጣጥ መንስኤ ምናልባት እስከ መቼውም ድረስ ላይታወቅ ይችላል አለ። የብሔራዊ የመረጃ ማዕከል ቢሮ ይህን ያለው የኮሮና ቫይረስ ከእንስሳት ወደ ሰዎች የመጣ ነው ወይስ ከቤተ ሙከራ ሾልኮ የወጣ ነው በሚለው ጥያቄ ዙሪያ በዝርዝር ያደረገውን አዲስ ጥናት ይፋ ባደረገበት ወቅት ነው። ቢሮው ለሕዝብ ይፋ ባደረገው ጥናታዊ ሪፖርቱ ሁለቱም የመላምት ጥያቄዎች የሚያስኬዱ መሆኑን ጠቅሶ ከቤተ ሙከራ ሆን ብሎ የተለቀቀ ነው የሚለው መላምት ግን መሰረት የሌለው ነው ብሏል። ሪፖርቱ ቀደም ሲል ወረርሽኙን በወቅቱ ለመክታት ኃላፊነታቸውን ያልተወጡ መንግስታት ወይም ቻይና ምን ያህል ስለ ጉዳዩ ተጠያቂ ልትሆን እንደምትችል ለመወሰን ለፕሬዝደንቱ የቀረበውን የ90 ቀናት የምርምር ውጤት የተሻሻለ ክፍል መሆኑ ተመልክቷል። የመረጃ ማዕከሉ ሪፖርት የመጀመሪያው የኮቪድ-19 መንስኤ ምንም ይሁን ምን ከቻይናው የውሃን ቤተ ሙከራ የወጣ መሆኑን ምንም ጥርጥር የለውም ብሏል። በዋሽንግተን የቻይና ኤምባሲ ቃል አቀባይ ስለ ጉዳዩ በሰጡት አስተያየት፣ ዩናይትድ ስቴትስ ስለ ኮቪድ-19 ምንነት ለማወቅ ከሳይንስ ይልቅ በመረጃ ሰዎች መተማመኗ የፖለቲካ ቧልት ነው ብሏል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። የደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርዋል ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት ሃያ 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ሚከብድ ስነ ልቦናዊ ስቃይ ነው ማለት የተሸከመው ሰውዬ ወይም ደግሞ ዲፕረስ የሆነን ሰውዬ እንደው ልንገምት እንችላለን ግን በጣም ከባድ የሆነ ስነ ልቦናዊ ስቃይ ነው። የስነ አእምሮ ሐኪምና የአማኑኤል ሆስፒታል ታሪኮች ደራሲ ዶክተር ዮናስ ላቀው ናቸው። በምሽቱ በእንግድነት ይዘናቸዋል። ስለ ዲፕሬሽን ወይም ድባቴ ይነግሩናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ሰፋ ያለ ውይይት እንውሰዳችሁ። የዓለምን መልክ ከቀየሩ ግኝቶች መካከል አንዱ ኢንተርኔት ነው። ኢንተርኔት ማህበረሰባዊ እንቅስቃሴዎችን፣ የዲሞክራሲ ባህልን ከማስፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር የተያያዘ ሚና አለው። ሀብታሙ ስዩም ከዚህ ጋር የተገናኙ ሀሳቦችን የሚያጋሩንን እንግዳ ለምሽቱ ጋብዟል። ሀብታሙ ይቀጥላል። አመሰግናለሁ ጽዮን። የዛሬ እንግዳይ ኤልሳቤጥ ሳሙኤል ትባላለች። በአዲስ አበባ ዩኒቨርሲቲ የሰብዊ መብቶች ማዕከል የዶክትሬት ዲግሪ እጩ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ የዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘ ድርጅት ባልደረባም ናት። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ አቅርባ ነበረ። ያንን ጽሑፍ መሰረት አድርገን ዛሬ በጥቂቱ እንወያያለን። ለኤልሳቤጥ አስቀድም ያነሳው ጥያቄ ኢንተርኔት ወይንም የዲጂታል ትስስር ከፖለቲካ ከፖለቲካ ኢኮኖሚያዊና ከማህበራዊ እንቅስቃሴዎችና ለውጥ ጋር በተገናኘ ምን መልካም ሚና ነበረው የሚል ነበረ። እንግዲህ የኢንተርኔት ወይም በይነመረብ የምንለውን በአማርኛ ከዴሞክራሲ ጋር ለማገናኘት እስከሆነ ድረስ እየሞከር ያለ ነው። በሁለት መልኩ ብናየው ደስ ይለኛል ሀብታሙ። የመጀመሪያው ምንድን ነው፣ የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያልንበት ምክንያት ምንድን ነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደ ስልክ ወይም በሬዲዮ ወይም እንደሌላ የመገናኛ ብዙን ዘዴዎች ሁሉ ኢንተርኔትን አንድን ሰው ከአንድ ጋር በማገናኘት እንደገና የራሱ በሆነው ጸባዩ ደግሞ አንድን ሰው ከብዙ ጋር፣ ብዙዎቹን ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክን ፈጥሯል። ይሄ ደግሞ የሰዎችን ተሳትፎ ሀሳብ መስጠትን፣ መቀበልን፣ መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲ እንዲያድግ ወይም ደግሞ እንዲኮስፍ፣ እንዲያልፍ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው። በሁለተኛ መልኩ የው ያሉ እንደሆነ እንደሚታወቀው በተለይ በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለ የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸውና ስልጣን ባላቸው አካላት መንግስትን ጨምሮ ወይም ደግሞ ሌሎች ሀይለኛ ተቋማትን እና ግለሰቦችን ጨምሮ ሳይደደቡ በነፃነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል፣ ፎቷቸውን ደብቀው ሊሆን ይችላል፣ እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎችን በዛ መልኩ ሀሳባቸውን መግለጽ መቃወም እንዲችሉ፣ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነጻ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት ነገር ግን በአካል የማይሄድበት በሀሳብ ብቻ ሰዎች ተሳትፎ የሚያደርጉበት የፖሊስ፣ የሀይል፣ የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መትን አመሳቷል፣ ማለት ነው። ኢንተርኔት መሰል ኃይል ለብዙሃን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች ደግሞ መሠረታዊ የዲሞክራሲ መሪሆች በሚባሉት ላይም የደቀነውን ፈተና ከሰሞኑ በባህር ዳር ዩኒቨርሲቲ በነበረ መድረክ ላይ አስረድተሻል። ለአድማጮች የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሠረታዊ የዲሞክራሲ መሪሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው? ሁለቱ መሠረታዊ የዲሞክራሲ ግብአት የምንላቸው ነገሮች አሉ አይደለም? ተሳትፎና ተወካይነት ወይም መወከል መቻል እኔ በዴሞክራሲ ስርዓት እንዳንድ ዜጋ ተሳሳፊ ነኝ ብዬ የምለው እንወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ድምጽ የመቀት ስችል በምርጫ ሂደት ሳል ያኔ ነው የዴሞክራሲ ሂደቱ አለ የሚባለው። ወይም ደገኛ ደግሞ ተሳትፏለኝ ስል በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዴሞክራሲ ስርዓት ውስጥ የራሴ የምለውን አባባል እንደ ዜጋ ማንሰባረቅ፣ ማሳየት ያንንም ለማስበት መታገል ሲ እነዚህ ሁለቱን መቶች የተሳትፎንና የተወካይነት መቶችን አሳድጓል። ኢንተርኔት እድል ፈጥሮላቸዋል፣ እንዲያድጉ እድል ፈጥሮላቸዋል፣ ወይም ተጽዕኖ ያደርግባቸዋል። እንዳልመስሉ የዛን ያህል ደግሞ ሊያስደስታቸው ይችላል። ለምሳሌ ተወካይነት ያልም እንደሆነ ሁሉም ሰው እንደየልቡ ነው በይነ መረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደምታየው፣ እንጂ ለምሳሌ የአንድን ቡድን ወክሎ የሰራተኛ ማህበርንም በለው የብሄር ጉዳይንም በለው ወየሴት ጉዳይንም በለው ወይም ሌሎች ትኩረት የሚያስፈልጋቸው ጉዳይ የሚባሉ ስል ብድግ ብሎ ያንን ማውራት ሲችል ዜጎቹን ወክለት አይደለም አደለ አንተ ወክለናል ይህን እንታወራለን ወይም አንቺ ተወክለሻል ያላቸው የለም ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆነ ያለ የሚናገረው አንድ ሆነ ያለ የብዙ ሰው በማስመሰል የዲሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር፣ እንዲሁም አብዛኛው ሰው በይነ መረብ ላይ መምጣት ያልቻለ በተለያየ ምክንያት በኔትወርክ በማጣት በለው ገንዘብ መክፈል ባለመቻል በለው ባለመፈለግም በለው በምንም ቢሆን ያልመጡትም ሁሉ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ የወከለ የማስመሰል እና ዴሞክራሲ እንዳያድግ ብዙዎች እንዳይሳተፉ እና ድምጻቸው እንዳይሰማ የማድረግ ሁኔታ ሊፈጥር፣ ተሳትፎ ያየን እንደሆነ ተሳትፎ በተለያየ ምክንያት ሊገደብ ይችላል። የመጀመሪያው አሁን ቀደም ሲል እንዳልኩት ለብዙዎች ውድ ሊሆን ይችላል፣ የኢንተርኔት አገልግሎት። አብዛኛው ቦታ ደግሞ የኢንተርኔት አገልግሎት አሁንም ላይዳረስ ይችላል፣ በተለይ አዳጊ በሆኑ ሀገራት፣ የእኛም ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩን ደርሰው

መረቡን የወጣ ነው። ሁሉም ሰው እንዲሳተፍ እንደ ልብ ፈቅደዋል ብለን ብንልም ቅሉ መንግስታት ትልልቅ የሆኑ ይህንን የማህበራዊ ድረገጾችን አምርተው የሚሸጡ እንደ ፌስቡክ እንደ ጉግል ያሉ ካምፓኒዎች፣ ከዚያም ባሻገር ደግሞ ቸርቻሪዎች፣ የቴሌኮሙኒኬሽን ቸርቻሪዎች የመሳሰሉት ሁሉ ፋና ክስበው እነሱ በፈለጉት መልኩ የመጠቀም ኃይላችንንና ፍላጎታችንን ይገድቡታል። ያ ደግሞ ተሳትፎን ይገድባል ማለት ነው

ይደሰፋል ይመካል ማለት ነው። ሶ በዚህ ሂደት እነዚህ ሁለቱ ስትራትፎ ና የተወካይነት ወይም የወካይነት መብቶች በዲሞክራሲ ሂደት ውስጥ መከበር ያለባቸው የዜጎች መብቶች። ከዚህ ጋር በተያያዘ ስለ ዲጂታል አክቲቪዝም ወይም የለውጥ አቀንቃኝነት ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል? ለምን ዓላማ እያሉ ይገኛል? በዋነኝነት እያሉ እንደሆነ በጣም ብዙ ዓላማ ነው ያለው። አሁን አሁንም ያው ለዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነ መረብ የታገዘ ሀሳብን አውጥቶ የምናገር ንቅናቄ መፍጠር ድርጊት ማለት ባጭሩ፣ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየለት ኑሯችን አይደል ስለ ቤተኝነት ሰዎች ለማመሳሳት የምናወራው ወሬ አሁን በበይነ መረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎን የምንጠቀማቸው ደግሞ አፕሊኬሽን መተግበሪያዎች እነሱ እነሱ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ድሮ ከነበረው ህዝባዊ ንቅናቄ የሚመስጠት ሂደት ውስጥ የተቀየረው ነገር አዲስ ኢንተርኔት የሚባልና ተያያዥ ሆኑ ቁሳቁሶች ቁሶች፣ ተግበሪያዎች፣ የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ቢሮ ከነበረ የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም። ጥሩ ምሳሌ የሚሆነው ብዙዎቹ እንደግሞ በዚህ ጉዳይ ላይ ተመራመሩ ነው የጠፉ ሰዎችን አብልተ የሚናገሩት በተለይ ለሁለት ሺ አስራ አንድ የፈረንጆች ሁለት ሺ አስር መጨረሻ ሁለት ሺ አስራ አንድ መጀመሪያ የአረቡ አለም የፖለቲካ ንቅናቄ ባረበ ጊዜ ነው ዲጂታል አክቲቪዝም የሚለው ቃል የበለጠ ገልጽ ይወጣል በእርግጥ አንዳንድ ጸሀፊዎች ደግሞ የለም እንደውም ወደኋላ ተመልሰን ያየን እንደሆነ እንደ ጋብሊያንደን የሚባል ሚዲያ ላይ የቃሰሸዋለ እና ለነቻ ምስ እንኳን በፈረንጆች ኢትዮጵያ ውስጥ ምርጫ ምርጫ ሲደረግ እኛ በዘጠና ሰባት ምርጫ እንደምንለው ማለት ነው ኢንተርኔትን በጣም በሰፊ ያልተጠቀምነው ያኔ የማህበራዊ ድረ ገጾቹ ትንደነት ፌስቡክ ትዊተር ያም ይሆን በጣም ህግ ወድፍ ስላልነበሩ። ነገር ግን ፓልቶክ የሚባለው አይነት መገናኛ ዘዴ ስለነበረ ስልኮችን፣ ዌቢናር የመሰሉ ደግሞ የዲስካሽን ፎረምስ ነበሩ ኦንላይን። በዛ ላይ የቴክስት ቅይር ነበረ በሞባይል ስልክ እና ያን ያሳየው ማናቸውም የዲጂታል መሳሪያ ተጠቅመው ሕግዛዊ ንቅናቄ መሰረት እስከሆነበት እንደውም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥ ታይተዋል ብለውም መነሻ የሚያደረጉ ጥራፍ አሉ ማለት ነው። ስለዚህ በአረብ ዓለም ጀመረ። ከዛ የተስፋፋ መጣ። በሰሜን አሜሪካ ሀገሮች ታይቷል። አልጀሪያም የሰክ እንደሆነ ቱኒዚያን ከዛች ወደ እኛ በግ የማምጣ ወደ እኛ ሀገር ሁለት ሺህ አስራ አንድ በፈረንጆች ማለት የቤጣችን ሰማ ንቅናቄ የነበረበት የዘንዘጠኝ የሚባሉት ወጣቶች ቡድኖችን እንደዚሁም ንቅናቄ የነበረበት ነው። እነዚህ ሁለት ንቅናቄዎች ኢንተርኔትን እና በይነመረብን እና ሌሎች ዕቃዎችንም ተግባራዊ አድርገው ነበር ለለውጥ ለዴሞክራሲ ቅስቀሳና አንዳንድ የማንቂያ ስራዎችን ይሰሩ የነበረው። ስለዚህ ከኛም ጋር የተያዘ ነው ማለት ነው። ከዛ በኋላ በምስራቃዊ አውሮፓ ሀገሮችን ታይቷል። በሌሎች የላትናሚት ሀገሮችም ኢንተርኔትን የተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ማየት አለብን ግን ኢንተርኔት ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ ነው አንደኛ ሰብአዊነቶችንም ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ የህፃናት ወደ በተረፈ የምታቸው ነገሮች ሁሉ ኢንተርኔትን በመጠቀም ህዝባዊ ንቅናቄ ለመስጠት ተግባር ላይ ያዋሉባቸው ነበሩ። የሰራተኛ ማህበራት እንድትል፣ የዋጋ ቅናሽን እንድትል፣ የማሻሻጥን እንበለው። የዛም ያህል ደግሞ ወደኋላ ተመልሶ ልካንድን ጉዳይ ተገኝነት እንዲኖረው ሰዎች እንዲቀበሉት የማድረጋችን ይሆል ሰዎች እንዳይቀበሉት ቦይኮቱ እንዲያደረጉት እንዲተውት የማድረግ ሂደቱ ነበረ። ወደ እኛ ጋር ሲመልሱት የበደሌ ዘመቻ ታስታውሳለህ። በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይጠጣ ቢያንስ ቢያንስ በኦሮሞ ንቅናቄ ደጋፊዎች መጠጣት የለበትም ተብሎ ጉዳት ተሰብስቦበት ከገበያው እንዲወጣ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የምንደዛው ይሄ በእኔ ላለ የሚታይ ነው። እና በአቅርኖት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ፣ ለሌሎችም ተያያዩ ሰብአዊ መብቶችም አብሮ ይሄድ እንደምግብ ላየ እንደነበረ ማሰብ አለ። ኤልሳቤጥ፣ ቀደም ብለሽ ዓለም አቀፍ ማሳያዎችን ጠቃቅሰሻል። ወደ ኢትዮጵያ እንምጣ። ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማህበራዊና ኢኮኖሚያዊ ፖለቲካዊ ለውጦች ተስተናግደዋል። ኢንተርኔት ወይንም ዲጂታል ዓለሙ የነበረውን ሚናና ከወዲሁ ካልታሰበባቸው ደግሞ በአጠቃላይ ለሀገሪቱ መጻኢ የዲሞክራሲ ግንባታ ስጋት የሚሆኑ ልምዶችን በወፍ በረር ማንሳት እንችል ይሆን? ምን መደረግ አለበት ከሚለው ጋር አብረን እንዳልከው መጀመሪያ ምን ቢሆን ነው ከሚለው ይነሳ። የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለ ሁኔታ ክርክሮች ሊኖሩ ማለት ነው። አንዳንድ መንግስታት መብት ነው ብለው ነው የሚያምኑት። እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገቡት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመግታት ብለው ወይም ማናቸውም የፖለቲካ ክርክር በበይነመረብ የሚካሄድን ለመግታት ብለው ኢንተርኔትን ማቋረጥ የለባቸውም። እንዲሁም ሀሳቦች አሉ እዚህኛው በዚህ በኩል እንዳለ ታዲያ ከዚህ ምን ይጠበቃል? ወይም ደግሞ ልናስብ ነው አደለ? ስላለ ተጠቅመን የምናደርሳቸው ጉዳቶች እንዳለዋሉ ሁለት መሰረታዊ ነገሮች አሉ። አንደኛው የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነ ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ እየተነሳ ሰዎች እንደ ፈቃዳቸው ራሳቸውን ማንነታቸው፣ ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸውና በሌሎች ወድኖች፣ ግለሰቦች ላይ የጥላቻ ንግግር ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም እሚያውቅ ነው የሚሆነ። ስለዚህ የጥላቻ ንግግር አንድ ስጋት ነው። ይህንን ለመቆጣጠር በየሀገሩ የተለያየ እርምጃ ይወሰዳል፣ የእኛንም ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ሕግ አዋጅ አለ ሀገር አይደለም። እነዚህ እነዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው እስከምን ድረስ ነው? የትኛውን ትክክል የትኛውን ትክክል ያልሆነው አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው ማሰብ ያለብን ነገር ግን ኢንተርኔትን ስላገኘነ ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከ ምንድን ነው፣ ግዴታችን እስከ ምንድን ነው ምንም ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ስለዚህ ተገቢው አጠቃቀም ምንድን ነው? ምን ደረግ አለበት? ቃልሲ ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀም ችሉ ማለት ነው ምን አይነት መረጃ ነው የሚወስደው ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቁበት አይነት መንገድ ያስፈልጋል። አጫጭር ስልጠና ሊሆን ይችላል፣ ወይም ደግሞ ትምህርት ውስጥ በትምህርት ስርዓታችን ውስጥ የሚካተት በበይነመረብ የሚገኙ መረጃዎችን እንዴት መጠቀም አለብን እንዴት መለየት አለብን የሚለውን መረዳት መቻል አለብን። አለዚያ ይሄ ውሸት ነው ይሄ እውነት ነው የሚለውን ማውቅ ስለማንችል ሌላኛው ምንጩ ማን ነው የሚለውንም ለማወቅ ያች ሙቀት ያስፈልጋል። ከማን ነው የሚመጣው? ሁሉ ነገር ከባለስልጣን ስልጣን ወይም ከመንግሥት ወይም ደግሞ ገንዘብ ካለፈ ወይም ከምናውቀው ድርጅት የሚመጣው ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ንዱ ኢንተርኔቱ ተፈጥሮ ግን ዛ የሚሰጣለን አሁን አሁን ያንን እንኳን ወሬ የሚያጣሩልን ተናጋሪ ማን ነው፣ ይዘቱ ማን ነው የመሳሰሉት ነገሮች፣ ፎቶግራፍ ቢሆን ንግግርም ቢሆን የምናጠራባቸው የተለያዩ አፕሊኬሽን ወይም ተግባሪያዎች አሉ። ነገር ግን መኖራቸው ብቻ ሳይሆን መታወቂያቸውም የግድ ስለሚያስፈልግ፣ በተለይ ለወጣት ልጆች ምንጭን ሊደርስ እንደተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብሎ ሲነገር አንድ ጥሩ ተረት አለ፣ የአማርኛ ተረት አለ። አሳ አሳለኝ ተብሎ አይወራም። ዝም ብላ አታወራም አይደል? ማሰብ ይጠይቃቸው። ልክ እንደዛ ሁሉ ኢንተርኔት አገኘ ተብሎ ዝም ብሎ አይለጠፍም።

ባለሙያዎች ብቻ ሳይሆን ለማናቸውም ገዛ የሚገባ እውቀት ስለሚሆን ስልጠናዎች የሚዲያ ሊትሬሽን እንደሚባለው አይነት ያስፈልጋሉ በትምህርት ቤት የሚሆን በቡድን የሚሆን በተለያየ ምክንያት ሚልነት አለን ኤልሳቤጥ ሳሙኤል በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብ ሲሆን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሁፍ መሰረት አድርገን በጥቂቱ ስለተወያየን በእጅጉ አመሰግናለሁ። የጽሁፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠል ያወራንበት። ቀሪ ሀሳቦችን ለሌላ ቀን አሳድረናችኋል። በድጋሚ አመሰግናለሁ። እኔም አመሰግናለሁ አካሚ ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኢትዮጵያ መንግስት ሊደረግ የታቀደው ብሔራዊ ውይይት ሁሉንም ያሳተፈ እና በየአቅጣጫው ጠመንጃ ይዞ ያለውን ጨምሮ ያካተተ መሆን አለበት ሲል አስታውቆ ነበር። ኦፌኮ ብሔራዊ ውይይቱ ሳይደረግ በጣም አስፈላጊ ናቸው ያላቸውን ቅድመ ሁኔታዎች ማስቀመጡንም የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ለአሜሪካ ድምጽ ተናግረዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። የኦሮሞ ፌዴራሊስት ኮንግረስ ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ኢትዮጵያ አሁን ከገባችበት ቀውስ እንድትወጣ እውነተኛ፣ ሀቀኛና ሁሉን አቀፍ ብሔራዊ ውይይቶች ማካሄድ አስፈላጊ ነው ብሎ ፓርቲያቸው እንደሚያምን ይናገራሉ። ይህ ውይይት ከመካሄዱ በፊትም ፓርቲው እንደ ቅድመ ሁኔታዎች ያስቀመጣቸው ነጥቦች እንዳሉት ገልጸዋል። የተነሱ ነጥቦች ናቸው እንደ ዜጋም እንደ ፓርቲም ያሳስበናል። አንደኛ የሚካሄደው ጦርነትና ግጭት መቆም አለበት ነው። ጦርነቱን አቁሞ ቁጭ ብሎ መነጋገር፣ ሁሉን አቀፍ የሆነ ድርድር እንዲካሄድና የሚያስተናግዱ ገለልተኛ የሆነ ሰዎች የሚሳተፍበት ነው። ሶስተኛ ደግሞ ተፋላሚ ኃይሎች ራሳቸው መሳሪያ ይዞ የሚንቀሳቀሱም ቢሆን ጥሪ ተደርጎላቸው እንቅፋት ሊሆኑ የሚችሉ ሕጎችና ደንቦችም ተነስቶላቸው በድርድሩ እንዲሳተፉና መሳሪያቸውን ሊያስቀምጡ ወደ ልማት ላይ ሊሳተፉ የሚችሉበት ጥሪ እንዲደረግላቸው ብለናል። ፓርቲው ይህንን ሀሳብ የያዘ መግለጫም አውጥቷል። በሌላ በኩል የብሔራዊ ውይይት ለሀገር ህልውና አስፈላጊ ነው ሲሉ የኢትዮጵያ ዜጎች ማህበራዊ ለፍትህ ኢዜማ የብሔራዊ ስራ አስፈጻሚ የሆኑት ዶክተር ባንተ ይገኝ ታምራት ከአሜሪካ ድምፅ ጋር ከዚህ ቀደም ባደረጉት ቃለ ምልልስ ተናግረው ነበር። ቆም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል። እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት ዜጎችን መኖር የሚችሉበት ህሉ ናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተ አካል መወያየት የመፍትሄ አካል መሆን አለብን የሚል እምነት አለኝ። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሰለሞን ተፈራ ለሀገር ሰላም መሆን ጠቃሚ ሀሳብ ይዞ የቀረበ ሁሉ በብሔራዊ ውይይት ላይ መሳተፍ አለበት ብለው ያምናሉ። ሰው ብሔራዊ እርቅ ለመምጣት ዋና አላማ ምንድን ነው? በህዝብ የተለያዩ ቋንቋ የተለያዩ ማንነት ቢኖሩም ግን አንድ የሆነች ሀገር ይፈልጋሉ። የበጸገች ወይም ደግሞ ያደገች የሆነች ሀገር ይፈልጋሉ። የሆነ ንግግር ብሔራዊ እርቅን ያመጣል። ብሔራዊ እርቅ ደግሞ ወደ አንድ አቅጣጫ የምንመራበት የምንሳተፍበት አካል ወይም ደግሞ ብሔራዊ እርቅ ላይ ወይም ደግሞ ብሔራዊ ንግግር ላይ የምንነጋገር ቡድን ወይም ደግሞ ግለሰብ አጀንዳ ነው ይዞ ነው የመጣው። በዛ አጀንዳ ነው የሚገባም የሚወጣም መመዘኑ ያለበት የኦሮሞ ፌዴራሊስት ኮንግረስ በቅድመ ሁኔታው ከጠቀሳቸው መካከል የታሰሩ የፖለቲካ ፓርቲዎች አባላትና አመራሮች ተፈተው በውይይቱ መሳተፍ አለባቸው ባለው ላይ የፖለቲካ ሳይንስ መምህሩ ሰለሞን ተፈራ ብሔራዊ ውይይት መነሻው እርቅ ነው እና መሳተፍ አለባቸው ባይ ናቸው። አንዱ ምንድን ነው በተለይ የታሰሩ የኦሮሞ ፖለቲካዎች ብቻ ሳይሆን ሌሎችም ተፈቶ የራሳችን ሚና መጫወት አለበት። ብሔራዊ ንግግር ወንደው ዘረርክ ላይ ራሱ ሚና መጫወት አለበት የሚል ሃሳብ ስላለኝ እዛ ላይ ትክክለኛው አቋም ነው ብዬ ነው የማስበው። አሁን ፖለቲካ የእስረኛው ወይም ደግሞ ፖለቲካ የእስረኛ አይደለም ማለት አይደለም። ዋናው እነዚህ ሰዎች ሲታገር ነበረ። በተለያዩ መንገድ ነው፣ በተለያዩ መንገድ ሲታገሉ ሰርተው ሊሆን ይችላል፣ ወይም ደግሞ ተስፋስቦ ሊሆን ይችላል

እያንዳንዳችን መረባረብ አለብ ብለን ወደፊት የምናይበት ነው እንጂ በዛ መስፈርት አለመፈጣጥ ወይም ደግሞ እስር ቤት ማስቆየት ምንም አይነት በዚህ የኦሮሞ ፌዴራልስ ኮንግረስ መግለጫ ላይ እስካሁን ከመንግስት ወገን የተሰማ ምላሽ የለም። በኢትዮጵያ ሁሉን ያሳተፈ ብሔራዊ ውይይት እንደሚካሄድ ጠቅላይ ሚኒስትር አብይ አህመድ እና ሌሎች ከፍተኛ ባለስልጣናት በተለያዩ አጋጣሚዎች ተናግረዋል። ከዚህ ቀደም ብሔራዊ መግባባትን በተመለከተ ከአሜሪካ ድምፅ የተጠየቁት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር የሆኑት ዶክተር ብቅላ ሁሪሳ በ2014 ሀገራዊ ውይይት መንግስት እንደ አንድ ትልቅ ሀገራዊ ሁነት በእቅድ ይዞት የሚንቀሳቀሰው ጉዳይ እንደሆነ ለአሜሪካ ድምፅ ተናግረዋል። በተጨማሪም ቁጥራቸው የበዛ ድርጅቶችን አቅፎ የሚንቀሳቀስ ድርጅት በኢትዮጵያ ሁሉን አቀፍ ሀገራዊ የምክክር ውጥን ለማዘጋጀት ከፍተኛ እንቅስቃሴ እያደረገ መሆኑን መዘገባችን አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት አንድ ሙዚቃ ጋብዛችሁ ማዲንጎ አፈወርቅ ብርቱካኔ ይለናል። ብርቱኳን በልቼ na <tapori> ማዲንጓ ፎር ቀን ብርቱካኔን ነበር ያደመጣችሁት። ወደ ቀጣዩ ዘገባ እንውሰዳችሁ። ድባቴ ወይም ዲፕሬሽን በመላው ዓለም እጅግ ከተለመዱት የስነ አእምሮ በሽታዎች መካከል አንዱ ነው። ኢትዮጵያን ጨምሮ በአብዛኛዎቹ ታዳጊ ሀገራት በበሽታው ዙሪያ ያለው እውቀት እጅግ አናሳ ነው። ኤደን ገረመው ለዛሬ የዚህ በሽታ ተጠቂ ከሆነች ወጣት ህይወት አፈወርቅ ና የስነ አእምሮ ሐኪም ና የአማኑኤል ሆስፒታል ታሪኮች ደራሲ ዶክተር ዮናስ ላቀው ጋር ቆይታ አድርጋ ተከታዩን አሰራርታለች። ህይወት አፈወርቅ የ25 ዓመት ወጣት ናት። ተወልዳ ያደገችው ደብረ ማርቆስ ከተማ ሲሆን እስከ አስረኛ ክፍልም በዛው ተምራለች። አዲስ አበባ ቤት ተከራይት መኖር መጀመሯንም ትገልጻለች። ከሁለት ዓመታት በፊትም ለስድስት ወርያት ጊዜ ያህል ስራ አጥታ በነበረበት ጊዜ ስሜቷ መቀየር እንደጀመረ ትናገራለች። በጣም ይደስተኛል ማለት ይጨነቃል ውስጥ ብቻ በጣም ያስጨንቀኛል። አንደኛ የቤት ስራዬ ምናምን የሚባል ነገር ስላለ የቤት ስራዬ ደረሰ ወይ ቀረ እና ይህም ስለማስብ እና ሰው እንደ መሆናችን መጠን ደግሞ እንበላለን ምናምን ነገር ና ስራ ስራች ያ ሁሉ ነው የሚጎልበት እና ያ ነገር በጣም ያስጨንቀኝ ነበረ። አልቅሽ አልቅሽ ሁሉ ይለኛል። ከዛ የሆነ ቦታ ላይ ወቅቼ ምናምን ሁሉ ማለት ሰበት ማለት ቦታ ላይ ያለ ቦታ ሄድ ና ምናምን ጋር ኖርማሊ ህይወት ከባለፈው አመት ጊዜ ጀምሮ ስራ ብታገኝም ሰው አይፈልገኝም የሚልና የብቸኝነትና የሐዘን ስሜቷ እንዲሁም ድባቴዋም እንዳደገም ትናገራለች። አሁን ላይ ማማከረ በጣም ውጤ ላያ እመለሳለሁ የሆነ የሚፈራረቁ እንትኑ ሲሉ ስሜቶች ስሜቶች ይፈራረቁብኛል። በጣም ይካፋ አንዳንዴ ከጉኒ ማንም ሰው እንደሌለ ብቸኝነት የሚነት ስለሚሰማኝ ተስፋ የቆጣለው ምናምን ህይወት ከቅርብ ጊዜ ወዲህ በስራ ቦታ ያሉ ሰዎች በመከሯት መሰረት የአእምሮ ህክምና እርዳታ መውሰድ ጀምራለች። የስነ አእምሮ ሐኪም የሆኑት ዶክተር ዮናስ ላቀው ስለ ድባቴ ወይም ድብርት በሽታ እንዲህ ያስረዳሉ። ዲፕሬሽን የምንለው ህመም ወይም በአማርኛው ድባቴ የሚባለው ስሜት ላይ የሚከሰቱ የአእምሮ ህመሞች አንዱ ነው። ዋነኛው የዚህ ህመም ምልክት ሰዎች መከፋትና ማዘን ስሜት ሲሰማቸው ነው። ነገር ግን ሁላችንም እንግዲህ በቀን ውስጥ፣ በሳምንት በወር ውስጥ አልፎ አልፎ የመደበር ስሜት፣ የመከፋት ስሜት፣ የማዘን ስሜት ሁላችንም ይጎበኘናል እና ህመም የሚባለው ግን ይሄ ስሜት በተከታታይ ቢያንስ ቢያንስ ለሁለት ሳምንታት የሚቆይ የመከፋት ህመም ሲሆን ቀኑንም ደግሞ አንዳንድ ጊዜ አሁን ጠዋት እንከፋት ከሰዓት ደስ ይለናል ወዘተ እንደዛ ሲሆን እንደ አእምሮ ህመም አንወስደውም በተከታታይ ቀኑ ሙሉ ክፍት ብሎ የመዋል አይነት ሲሆን ከዛ ባሻገር ግን አብሮ ተያይዞ ደግሞ በፊት የሚያዝናኑን እና የሚያስደስቱን ነገሮች መተው የምግብ ፍላጎት መቀነስ እንቅልፍ መቀነስ ከዛ ባሻገር ምንም ሳይሰሩ መዛል መድከም ስሜት ሲኖር ሀሳብ ብትንትን ማለት ከዚህ ጋር እንግዲህ ተያይዞ መጥሻ ላይ ተገቢ ያልሆነ እና ከፍተኛ የሆነ ጸጸትና ራስን መውቀስ፣ ተስፋ መቁረጥ፣ ከዛ እየባሰ ሲሄድ እንግዲህ ብሞትስ ብሎ ማሰብ፣ ራስን ለማጥፋት መሞከር ወዘተ፣ እነዚህ አንድ ላይ ሲኖሩ ይሄ የዲፕሬሽን በእንግሊኛ ዲፕሬሽን የምንለው ህመም ወይም በአማርኛ ድባቴ የምንለው ህመም አለ ማለት ነው። ዲፕሬሽን ሲባል አንዳንዶች የመንፈስ ጭንቀት ይሉታል፣ አንዳንዶች ደግሞ ድባቴ ይሉታል። በሁለቱ መካከል ያለ ልዩነት ምንድን ነው? የመንፈስ ጭንቀት ይባላል በተለምዶ ልክ ነው። ትክክለኛው እንግዲህ ዲፕሬሽን የሚባለው ህመም ወደ አማርኛ ሲተረጎም ድባቴ ነው። ግን ድባቴ የሚለውን ደግሞ ከቋንቋ አንጻር ስናየው በጣም ትክክል ነው። ግን ብዙ ሰው ያውቃል ወይ ድባቴ የሚለውን ቃሉን ራሱ ስንል ግን ብዙ ሰው አያውቀውም። እኔ ለምሳሌ የአእምሮ ህክምና ተማሪ ሆኜ ሁለተኛ ዓመት ምናምን ያወቅኩት ቃሉን ራሱ አልሰምቼው አላውቅም ነበር። ትክክል ነው፣ ገላጭ ነው። ግን ብዙ ሰው አያውቀውም እና እኔ በግሌ የምመርጠው ምንድን ነው ይሄ ከቋንቋ ትክክልነት ይልቅ የበለጠ የምመርጠው ቀጥታ እንግሊኛውን ቃል መጠቀም ዲፕሬሽን የሚለውን ምክንያት አለ። ለምሳሌ ድባቴ ብለን ጉግል ላይ ብንገባ ለምሳሌ አንድ ሰው ድባቴ ቢኖርበት ሪሶርሶችን ማግኘት አይችልም። መረጃ ማግኘት አይችልም። ህመሙ መንስኤ ምንድን ነው? ሕክምና ምን ይመስላል? ወዘተ። ዲፕሬሽን የሚለው ግን በተሻለ መረጃን እንዲያገኙ ስለሚያስችላቸው ከቋንቋ ትክክለኝነቱ ይልቅ ይሄ ፕራክቲካል እና ሰዎችን የሚያግዝ ስለሆነ ዲፕሬሽን የሚለውን እንደወረደ እንግሊዝኛውን መጠቀም መርጣል። መሙ ያለባቸው ሰዎች የሚያሳዩቸውን ምልክቶች ጠቅሰውልኛል እና ደረጃም እንዳለው ነግረውናል። እስቲ እንዴት ነው በጊዜ ሂደትና ያለውን ደረጃ ያስረዱን። አዎ። ዋነኛ ምልክቱ አሁንም በተከታታይ ቀኑን ሙሉ ለተወሰኑ ለጥቂት ሳምንታት ቢያንስ የመከፋት ስሜት አብረውት ደግሞ ማስጠላት፣ በቃ ከሰው ጋር መሆን ያስጠላቸዋል። ሰዎች እዚህ መሙስጥ ሲሆኑ በፊት የሚያዝናኗቸውን ነገሮች ይተዋል። ማህበራዊ ኑሮ ያስጠላቸዋል፣ ሰው ማግኘት ያስጠላቸዋል። ነገር ዓለሙ ሙሉ እያስጠላቸው ሲሄድ እንግዲህ ወደ ዲፕሬሽን መሙስጥ እየገቡ ነው ማለት ነው። ከዛ ባሻገር እየተባባሰ ሲሄድ ስራቸው ላይ እና ማህበራዊ ህይወታቸው ላይ ተጽዕኖ ማሳደር ይጀምራል። ለምሳሌ ስራ ለመሄድ ፍላጎት ከሌለ ስራ ይቀራሉ። ከዛ የራሱ የሆነ እሱ ደግሞ የሚያስከትለው ውጤት ይኖራል። ተማሪዎችም ሲሆኑ በቃ ከዶር መውጣት አይፈልጉም፣ ማጥናትም ይደብራቸዋል፣ ህይወትም ትርጉም አልባ ይሆንባቸዋል። ከዛ በጣም የምንፈራው ደግሞ ተስፋ መቁረጡ እየተባባሰ ሲሄድ፣ ሰዎች ደግሞ ራሳቸውን ይወቅሳሉ። እንግዲህ በፍቅር ግንኙነት ሊሆን ይችላል፣ የሚወዱት ሰው ሲለያቸው ሊሆን ይችላል። አጠቃላይ በህይወት ውስጥ ባላቸው ስኬታማነት ራሳቸውን እየወቀሱ ወቀሰው በጣም ከፍ እያለ ከዛ በላ ወደፊትም ተስፋ አይኖርም ብለው ማሰብ ሲጀምሩ፣ በጣም የምንሰጋው እንግዲህ ሰዎች ራስ የማጥፋት ሀሳብ ሊኖራቸው ይችላል። ራስ ማጥፋት ሀሳብ ከሀሳብ እንግዲህ ወደ እቅድ ሊሸጋገር ይችላል። ከእቅድ ወደ ሙከራ፣ ከዛ መጨረሻ ላይ በጣም በሚያሳዝን ሁኔታ ሰዎች እራሳቸውንም ሊያጠፉ የሚችሉበት ሁኔታዎች አሉ ማለት ነው። ምክንያቶቹ ምንድን ናቸው? በእርግጥ ጸጸትን ጠቅሰዋል። ግን መነሻ ምክንያቶቹ ምንድን ናቸው? ግን ብዙ ናቸው እና አንድ ሰው ለምን የዲፕሬሽን ሕመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነ የብዙ ነገሮች ድምር ውጤት ነው የሚሆነ የመጀመሪያው ሰዎች በተፈጥሮ አንዳንድ ሰዎች ተጋላጭነት አላቸው። የድብርት ሕመም ወይም ሌሎች የአእምሮ ሕመም ተጋላጭነት ሊኖራቸው ይችላል። ለምሳሌ በቤተሰብ ውስጥ ይሄ ሕመም ካለ ልጆች ላይ ህመሙ አይደለም በቀጣም ተላልፈው ግን ተጋላጭነቱ ይኖራቸዋል ማለት ነው። ከዛ ባሻገር አንዳንድ አካላዊ ህመሞች፣ ለአካል ህመም ተብለው የሚሰጡ መድኃኒቶች፣ የተለያዩ ሱሳምጪ ነገሮች ለምሳሌ የሚያነቃቁ ሱሳምጪ ነገሮች ልክ ሲቆሙ የድብርት አይነት ስሜት ያመጣሉ ማለት ነው። አንዳንዶቹ ደግሞ አእምሮንም እንዲደበት የሚያደርጉ ሱሳምጪ ነገሮች አሉ። እነሱ ሲወሰዱ ሊያመጡ ይችላሉ። ይሄ እንግዲህ በስነ ህይወታዊ ወይም ባዮሎጂክል የምንለው መንስኤዎች ናቸው። እዚህ ላይ ደግሞ ነገሮች አሉ። በልጅነት ጊዜ ላይ ጥሩ ያልሆነ አስተዳደግ ቤት ውስጥ የተለያየ መልኩ ጥቃት እንግዲህ የስሜት ጥቃት ይሄ ኢሞሽናል አቢዩዝ የምንለውን ጨምሮ እንደሱ ያን ነገሮች ሲኖሩ ከዛ ከፍ እያሉ ሲሄዱ ደግሞ ሰዎች አሁን ባላቸው የፍቅር ግንኙነት ጋ መለያየት የወላጅ መሞት፣ በተለይ በጣም በልጅ በለጋነት እድሜ ላይ የወላጅ መለያየት ሰዎች ተጋላጭ እንደሆኑ ሊያደርጋቸው ይችላል። ከዛ በላይ ከፍ ሲሉ እንግዲህ ፍቅር ግንኙነት ላይ አለመግባባት፣ ስራ ላይ ስኬታማ አለመሆን፣ ከዛ ብቸኝነት፣ ማህበራዊ ድጋፍ አለመኖር ወዘተ፣ አንድ ሰው ላይ እንግዲህ የትኛው ነው ያመጣበት የሚለውን እንግዲህ ለይቶ እንደየግለሰቡ ይሄ እንግዲህ ፎርሙሌሽን እንለዋለን በአእምሮ ሕክምና አንድ ሰው ለምን ታመመ የሚለውን ለመመለስ ምናደርገው ጥረት ነው ፎርሙሌሽን ምንለው እና ይለያያል፣ ከሰው ሰው። እነዚህ ሁሉ ሲደራረቡ ሰዎች ወደ ዲፕሬሽንም እንዲገቡ ሊያደርጋቸው ይችላል። ለምሳሌ የጾታ ምጣኔውን ስንመለከት ሴቶች ላይ ሁለት ጥፍ የመከሰት እድሉ ከፍ ይላል። ለዚህ የተለያዩ መንስኤዎች ይኖራሉ። ለምሳሌ የወራዊ ውደት የራሱ የሆነ የሆርሞን ለውጦች ያስከትላል። ሴቶች በእርግዝና ወቅትና ልጅ ከወለዱ በኋላ እሱም የራሱ የሆነ የሰውነት ውስጥ ሆርሞን መጠን ከፍና ዝቅ ማለት ያስከትላል። ብዙ ሴቶች ለምሳሌ ልክ ልጅ እንደወለዱ የመጀመሪያ ሳምንት ላይ መደበር፣ መነጫነጭ ወዘተ አይነት ምልክቶች ይኖራቸዋል። ጥሩነቱ እንግዲህ ይሄ ወደ ዲፕሬሽን ሳያምር አብዛኛው ሴቶች ላይ ወደ ኖርማል የሚመለስ ነገር አለው። ግን ተጋላጭ የሆኑ ሴቶች ላይ ይሄ ሲደመር ሊያስቸግር ይችላል። ከዛ በኋላ ደግሞ የወራ አበባ እድሜያቸው ወደ ሀምሳ አርባዎቹ መጨረሻ ሲደርሱ የወራ አበባ ሲቆም እሱም የራሱ የሆነ የሆርሞን ለውጥ ያስከትላል። ሴቶች ላይ ከፍ ብሎ የሚታይበት ሌላኛው ምክንያት እንግዲህ ማህበራዊ ኃላፊነቶች ናቸው። ልጅ ቢታመም ወይም ደግሞ በእድሜ የገፉ ወላጆች ቢታመሙና የቤት ውስጥ ቢውሉ እንክብካቤው ምስጋና የሌለው ስራ ነው፣ ግን በጣም ከባድ የሆነ ማህበራዊ ኃላፊነት ነው ሴቶች ተሸክመው የሚሉት ስለዚህም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ወደ ህክምናው እንምጣ። መቼ ነው አንድ ሰው ምን አይነት ምልክቶች ላይ ሲደርስ ነው ወደ ሐኪም ቤት ወይም ደግሞ እርዳታ ወደ መሻት መሄድ ያለበት? እንዴትስ ይታከማል? ይሄ የመከፋት ስሜት እንግዲህ ከሁለት ሳምንት በላይ በተከታታይ ከተከሰተ ወደ ህክምና ሰዎች መሄድ አለባቸው። ሌላኛው ደግሞ አንዳንድ ሰዎች ላይ ይሆናል፣ በተከታታይም ላይሆን ይችላል። ግን ማህበራዊ ቤታቸው ላይና ስራቸው ላይ ተማሪ ከሆኑ ትምህርት ላይ ሰራተኛም ከሆኑ ደግሞ ስራቸው ላይ ተጽዕኖ ማምጣት ከጀመረ ያኔ ሄደው ቢያማክሩ ባለሙያ ጥሩ ነው እንዴት ነው የሚታከመው ምን አይነት መንገዶች ናቸው ያሉት አጠቅለል ተደርጎ እንግዲህ ሁለት አይነት ህክምና ነው ያለው የመጀመሪያ የመድሃኒት ህክምና ነው ሁለተኛው የንግግር የስነ ልቦና ህክምና ነው ስለዚህ ሁለቱን እንዴት ነው የምንለየው የሚለው ህመሙ ምን ያህል ከባድ ክብደቱ ይወስነዋል ከበድ ያለ ከሆነ ህክምናው የመድኃኒት ህክምና ነው የሚለው። በጣም ከባድ ያልሆነ የዲፕሬሽን ህመም ከሆነ ግን በመድኃኒትም ሊታከም ይችላል፣ በስነልቦና በንግግር ህክምናም ሊታከም ይችላል። ቀለል ያለ ከሆነ መድኃኒት አያስፈልገውም። የስነልቦና ህክምና ብቻ ሰዎች ወስደው ሊድኑ ይችላሉ ማለት ነው። ስለዚህ እንደየ ክብደቱ ይወሰናል። ዲፕሬሽን ከእንቅልፍ ጋር የሚያያይዘው ነገር አለ? አዎ ዲፕሬሽን ሰዎችን እንቅልፍ በብዛት የሚታየው እንቅልፋቸው ይቀንሳል፣ መተኛት አይችሉም ሰዎች። አልፎ አልፎ ደግሞ ለየት ያሉ የዲፕሬሽን አይነቶች አሉ፣ በጣም እንቅልፍ የሚያበዙ ማለት ነው፣ እንቅልፍ የሚበዛባቸው። በብዛት ግን እንቅልፍ መቀነስ፣ ቶሎ አይወስዳቸውም፣ ለሊት ይባንን አሉ፣ ጠዋት በጣም ማልደው ነው የሚነሱ። ሲነሱ እንግዲህ እየከፋቸው ነው ገና ሲነሱ እና እንቅልፍን በጣም በጣም ያዛባል። በኢትዮጵያ አሁን ላይ ዲፕሬሽን አለብኝ ብሎ የሚመጣው ሰው ምን ያህል ነው? ዲፕሬሽን በጣም ብዙ ሰዎች መጥተው ይታከማሉ እና ዲፕሬሽን እንግዲህ ምሮ በሕክምና ውስጥ ከፍተኛ ስርጭት ካላቸው ህመሞች አንዱ ነው። ከስድስት ሰዎች አንድ ሰው ላይ እንደዚህ መከሰት በአንድ ወቅት በህይወቱ ውስጥ የመከሰት እድል አለው። ዲፕሬሽን እንግዲህ ለመግለጽ በቃላት አንዳንድ ጊዜ የሚከብድ ስነልቦናዊ ስቃይ ነው ማለት የተሸከመው ሰውዬ ወይም ደግሞ ዲፕሬስ የሆነ ሰውዬ የሚሰማውን ስሜት እንደው ልንገምት እንችላለን ግን በጣም ከባድ የሆነ ስነልቦናዊ ስቃይ ነው። ልክ አካላዊ ስቃይ ሲሆን እግሮች ቢሰበር ወይ እንደዚህ የሚሰማሽ አካላዊ ስቃይ አለ። ልክ እንደሱ አይነት በቃ እንግሊፍ የሚነሳ ስነልቦናዊ ስቃይ ነው እና እንደዚህ አይነት መም ያላቸው ሰዎች እንደው የአእምሮ መሆኑን ካወቁ ወደ ህክምና ከመሄድ ወደ ኋላ አይሉ። ግን ችግሩ ያው የግንዛቤ አለመኖር ነው። ያም ሆኖ ግን ዲፕሬሽን በንጽጽር እንግዲህ በጣም ብዙ ሰዎች ይታከማሉ። ከዛ ደግሞ በጣም ውጤታማ ነው ህክምናው። ስለዚህ ደና ሆነ ወደ ስራቸው ይመለሳሉ ማለት እሺ፣ ዶክተር ጥያቄዎችን ጨርሻለሁ፣ አመሰግናለሁ። መጨመር የሚፈልጉት ነገር ካለ። መጨመር የሚፈልገው እንግዲህ የራስን ማጥፋት በሀገራችን እስከ ስምንት ሺህ ሰው በአመት ራሱን ያጠፋል እና በአብዛኛው ከዘጠና አምስት ከመቶ በላይ ከአእምሮ ህመም ጋር የተያያዙ ናቸው። በተለይ በተለይ ደግሞ የዲፕሬሽን ህመም ጋር ይያያዛል እና ይሄ በጣም ያስደነግጥ ቁጥር ነው። ሁላችንም እንደ ሀገርም ከእንቅልፋችን ተነስተን ይህን ነገር ማድረግ አለብን እና የአእምሮ ጤና ግንዛቤ ቢኖር ግን እነዚህን ሰዎች ማዳን ይቻላል ብዬ አስባለሁ። ሌላ መጨረሻ ላይ ግን መጨመር የምፈልገው ፈገግተኛ ዲፕሬሽን ደግሞ ይባላል። ፈገግተኛ ዲፕሬሽን ማለት ከሰዎች ጋር ይስቃሉ፣ ይጫወታሉ ምናምን ውስጣቸው ግን ሀዘን ያለ ሰዎች አሉ፣ ውስጣቸው ግን የተከፉ ሰዎች አሉ እና አንዳንድ ጊዜ አሁን ድንገት የሆነ ሰው አብረሽም እየሳቀ እየተጫወተ ራሱን አጠፋ ስትባይ፣ እንዴት ልትይት ቻለሽ ግን፣ ሰዎች ስለ ሳቁ ደስተኛ ናቸው ማለት አይደለም። በፈገግታም ይሸፈናል። መከፋት በልብስ ይሸፈናል፣ በፈገግታም ይሸፈናል። እናቆ ሰው ካለ ጠጋ ብሎ ማዳመጥ እንደወዳጅ፣ ከዛ በይበልጥ ደግሞ የባለሙያ ሕክምና የባለሙያ እገዛ እንዲያደርጉ ማመቻቸት ጥሩ ይመስለኛል። በጣም አመሰግናለሁ ዶክተር ዮናስ ላቀው ከኛ ጋር ስለነበሩት ቆይታ። እግዚአብሔር ስጥልኝ ኤደንንና እንግዲህ ዋና እናመሰግናለን። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም ና ዩቲዩብ ላይ ም አለን ከሰኞ እስከ ዓርብ አህዱ ራዲዮ 94.3 ላይ አስተያየትና ጥቆማ ሲኖራችሁ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ዶት ኮም ላይ ኢሜል አድርጉልን ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሁን ወደ ተከታዩ ዘገባ ልውሰዳችሁ። መቀመጫቸውን ዩናይትድ ስቴትስ አድርገው በመልካም ተግባራት የኢትዮጵያውያንን ሕይወት ከሚደግፉ ተቋማት አንዱ ወገን ይሰኛል። ሁለት አስርት ዓመታትን የተሻገረው ድርጅት ከሰሞኑ ልዩ የንቃትና የድጋፍ ማሰባሰብ መርሃ ግብር አከናውኖ ነበር። ሀብታሙ ስዩም ስለ ዝግጅቱ ተከታዩን ዘገባ አሰናድቷል። ከ20 ዓመታት በፊት የጋራ ህልም ያቆራኛቸው ሰባት ትውልድ ኢትዮጵያውያን ወገነኝ ሲሉ የሰየሙትን አንድ ተቋም መሰረቱ። የተቋሙ ዓላማ ኢትዮጵያ ውስጥ በሚታዩ አበይት ማህበራዊና ኢኮኖሚያዊ ማነቆች ለተፈተኑ ቤተሰቦች አንጸራዊ ፎይታ፣ ለአንገብጋቢ ችግሮቻቸውም እገዛ ማድረግ ነበረ። በምን መልኩ ከተባለ ከተቋሙ መስራቾች መካከል አንዷ የተቋሙ የቦርድ አባል የሚሆኑት ኤልሳቤጥ አፈሳ ያስረዱናል። እኛ የምናደርገው ምንድነው? ዩዥዋሊ፣ ገና ህፃናት ሲሆኑ ነው የምንይዛቸው እነዚህ ልጆች፣ ምክንያቱም መሰረት መያዝ አለባቸው። ስለዚህ ከመሰረት ከማስያዝ ነው የምንጀምረው። እና ስናደርግ ምንድን ነው እንመርጣለን፣ ቤተሰቦች ኢትዮጵያ ኬር ጊቨርስ የሚባሉ አሉ። በእነሱ አማካኝነት ቤተሰቦች እንመርጣለን መቼም እንደሚታወቀው የኢትዮጵያ የድህነት እንደዚህ በቀላሉ በሙሉ እናደርገዋለን የምንለው ነገር ሳይሆን ትንሽ ትንሽ ቀረፍ ማድረግ ራሱ ለጭንቅላት ረፍት ይሰጣል ብለን ነው ያደረገ። ኢትዮጵያ ውስጥ ድጋፍ የሚሹ ቤተሰቦችና ግለሰቦች ቁጥር ከፍ ያለ ከመሆኑ የተነሳ ተቋሙ ለየትኛው ቤተሰብ ቅድሚያ መድረስ እንዳለበት ለመወሰን የራሱን የማጣሪያና የግምገማ ሂደቶችን እንደፈጠረ ከወይዘሮ ኤልሳቤጥ ሰምተናል። መጀመሪያ ምንድን ነው የምናደርገው? ብዙ ጊዜ ከላስቲክ ቤት የሚመጡ ቤተሰቦችን ነው የምንይዘው እና ከዛ ከላስቲክ ቤት እናወጣቸዋለን፣ ቤት እንከራያላቸዋለን። ከዛ ልጆቹ ትምህርት ላይ ነው በጣም ፎከስ የምናደርገው እና ልጆቹ እናስተምራለን። ልጆችን በምናስተምርበት ጊዜ ደግሞ ልጆች ብቻ አይደለም ይሄንን ሚና መጫወት የሚችሉት እናት አባት፣ ቤተሰብ ሁሉ ሰው አንድ ላይ ሆኖ ነው። ስለዚህ ቤተሰቦቹንም ለማጠናከር እንሞክራለን። አንዳንድ እናቶች እንጀራ መጋገር የሚፈልጉ ምጣድ እንገዛላቸዋለን። ሱቅ በደረት የሆነው ደግሞ ሱቅ መስራት የሚፈልጉት ደግሞ ለሱቃቸው የሚሆነውን ነገር እናደራጅላቸዋለን። በቃ በተቻለ መጠን ቤተሰቦቹን አጠናክረን ልጆችንም በስነስርዓቱ እንዲይዟቸው እና ጥሩ ደረጃ እንዲያደርሷቸው ነው ምንሞክረው። ወገናዊ ሁለት አስር ዓመታትን በተሻገረ ዕድሜው ከመቶ በላይ ሕፃናትን ከ9 በላይ ቤተሰቦችን በተለያየ መልኩ ደግፏል። ከሰላሳ በላይ የሚሆኑ ቤተሰቦችን ደግሞ ራሳቸውን እንዲችሉ አድርጓል። ይህን ለማድረግ ያስቻለውን አቅም ያሰባስበው ደግሞ መኖሪያቸውን በሰሜን አሜሪካ ካደረጉ ኢትዮጵያን በሚያገኘው አጋርነት ነው። ቅዳሜ አመሻሽ ላይ እንደተደረገው ልዩ የመዝናኛና የገንዘብ ማሰባሰብ መርሃ ግብር አይነት ወይዘሮ ኤልሳቤት መሰሉ መርሃ ግብር ኢትዮጵያውያን ለኢትዮጵያውያን መድረስ እንደሚችሉ ማሳያ አድርገው ይቆጥሩታል በጣም የሚገርመው ነገር የኛን የእኛ ድርጅት አሁን ለየት ያለ ነው ብዬ እገምታለሁ ሁላችንም እንገምታለን ምክንያቱም እኛ የሌላ የሌላ አገር ሰው ወይም የሌላ ድርጅት ላይ አይደለም ዲፔንድ አድርገን የምንሰራው የራሳችን ህዝብ ላይ ነው የራሳችን ህዝብ ነው እያነቃነቅን ያለ ይሄ ድርጅት እንደው ወደ ዘጠና ማለት እችላለሁ፣ የሚተዳደረው በእኛ ወገን ነው። ወገናችን ነው። የራሳችን ወገን ለራስ ወገን በሚያደርገው ነገር ነው። በእርግጥ ይሄንን ነገር ስናደርግ እንግዲህ በሕዝቡ ዘንድ አመኔታን ለማግኘት ጊዜ ፈጅቶብናል። ምክንያቱም እንደምናውቀው ይሄ ድርጅት ይሄ ገንዘብ ይወሰደ ብዙ ነገሮች አሉ። ነገር ግን ያንን አመኔታ እኛ ምንድን ነው ስንነሳ እኛ ለራሳችን መሆን እንችላለን። ኢትዮጵያዊ ለኢትዮጵያዊ መሆን እንችላለን። ከሌላ ቦታ መለመን የለበትም። እኛ በቂ ልጆች አሉን። እዚህ በቂ ስራ ያለው ሰው አለ፣ ፕሮፌሽናል ሰራተኛ አለ። ገንዘብ ቢኖ ሁሉም ሰው በአቅሙ የሚያደርገውን ሊያዋጣልን ይችላል ብሎ የተነሳል እና ዋናው ዋናው እኛ ድርጅት ለየት ያደርገዋል ብዬ የምለው እንደውም እሱ ምክንያቱም በኢትዮጵያን ተደራሽ በኢትዮጵያን መግለጽ እንፈልጋት ነገር ደግሞ ሰባት የሴት ቦርድ ሜምበሮች ሆነ ያለ ስለዚህ በብዙ አቅጣጫዎች ነገሮችን ለመለወጥ ይሄን ይቻላል የሚለውን ዓላማ ነው የያዝነው። ስለዚህ ኢትዮጵያዊ ራሱን መርዳት ይችላል። ራሳችን በራሳችን ተቋቁመን ድህነትን መቅረፍ እንችላለን። የዋሽንግተን ዲሲ ከተማ አጎራባሽ በሆነው ቨርጂኒያ ግዛት በሚገኘው ሂልተን አሌክሳንድሪያ ማርክ ሴንተር በነበረው በዚህ ዝግጅት ላይ በርከት ያሉ ትውልደ ኢትዮጵያውያን ድጋፋቸውን ለማሳየት ተገኝተዋል። እንዲህ ያለው ድጋፍ የብዙ ኢትዮጵያውያንን ሕይወት በማፍካት ረገድ ስላለው ሚና ያወጉን ደግሞ ሳራ አዲሱ ናቸው። እሳቸው ከተቋሙ መስራቾች መካከል አንዷ፣ እንዲሁም ደግሞ የገቢ ማሰባሰብ መርሃ ግብር ዘርፍም ኃላፊ ናቸው። ወገኔ ያው እንደምታውቀው ሃያ አንድ ዓመታችን እያከበርን ነው ሃያ አንድ ዓመት ለመድረስ በጣም ከባድ ነገር ነው፣ ግን በዛ ላይ ደግሞ የሚያስደስት ነገር ነው። ምክንያቱም ብቻችንን የሰራነው ሳይሆን በሰው በትብብር በፍቅር የተሰራ ነው እና በዚህ በኩል ስራችን በጣም ያስደስተናል። በኢትዮጵያ በኩል ደግሞ ህይወት ለውጥ ህይወት ለውጥ ማምጣት ትልቅ ነገር ነው። የአንድ ሰው ህይወት ይመስላል ለምሳሌ ለመቀየር፣ ግን የአካባቢ ህይወት ነው ቤተሰብ እህት፣ ወንድም፣ እናት ሲረዳ የሚቀጥለው ጄኔሬሽንም ደግሞ ለውጥ አለው እና ይህንን ኦርጋናይዜሽን መርዳት ሪሊ ለረጅውም በጣም ያስደስታል። ምክንያቱም ሁል ጊዜ ስለ ራሳችን ብቻ ሳይሆን ከራሳችን ውጭ የምናደርገው ነገር የበለጠ የሚያስደስት ስሜት አለ ከዛም በላይ ደግሞ تحس فعلا سومستاس بكالار كلك لا تسلمي عمتق መደገፍ ለውጥ ለማምጣት መሆኑን ሰው እንዲረዳልኝ ፈልጋለሁ ተቋሙ ኢትዮጵያ ውስጥ በዋናነት ሶስት አንገብጋቢ ችግሮች ለመቅረፍ ተንቀሳቅሰዋል ዝቅተኛ የትምህርት የመጠለያ ሁኔታዎችና ቤተሰባዊ ጉስቁልናን በመዋጋት ላይ እንደሚገኝም ተነግሯል በዕለቱ የቀረቡ የምስክርነት ታሪኮች የተቋሙ ተስፋ ወደሚታይ ውጤት ስለመቀየሩ አመላካች ይመስላሉ ወይዘሮ ሳራ በተለይ በትምህርት መስክ መልካም ውጤት ያሳዩ ወጣቶችን መመልከት የፈጠረባቸውን ልዩ ስሜት ያጋራሉ አሁን ሁሉን ለመዘርዘር ይከብዳል፣ ግን በአጠቃላይ ሪሊ አሁን ለምሳሌ ዶክተር አለን፣ አካውንታንት ሶስት አካውንታንቶች አሉ፣ ኢንጂኒር አለን፣ ሜካኒክ አለን፣ ነርስ አለን፣ በኤጁኬሽን ግራጁዌት ያደረጉ ሳይኮሎጂ እና ብዙ ነው ይሄ። ሪሊ ታሪካቸውን ባታቅ እራሱ ይሄንን ለውጥ ማምጣት ከመጀመሪያ እስከ መጨረሻ ተደግፈው ይሄንን መድረሳቸው በጣም የሚያስደስት ነገር ነው። ታዋቂ የሙዚቃ ሰዎች ያደመቁት ልዩ ልዩ ተሰጥኦ ያላቸው ወጣቶች የተሳተፉበት የገንዘብ ማሰባሰቢያ ጨረታና ሽያጭ ተግባራት የተከወኑበት መርሃ ግብር ከኮቪድ-19 ቫይረስ መቀስቀስ ወዲህ ታዳሚያን በአካል የተገናኙበት የመጀመሪያው መድረክ ነው። በነገራችን ላይ ወገኔ በኢትዮጵያ ብቻ ሳይሆን በዩናይትድ ስቴትስ ውስጥም በተለያዩ የበጎ አድራጎት ስራዎች ውስጥ ተሳታፊ መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ያለ ጆሃንስበርግ በተለምዶ የተጠለፉ ህንጻዎች ተብለው የሚጠሩት እጅግ ያረጁና አደገኛ የሆኑ እንዲሁም ለንብረቱ ግድ በሌላቸው ግለሰቦች የሚተዳደሩ ባለቤት አልባ ህንጻዎች በደቡብ አፍሪካ ትልቁ የሆነውን ከተማ እሴትና ደህንነት አደጋ ላይ ጥለውታል። አንድ ሀገር በቀል የእርዳታ ድርጅት ግን ታሪካዊ የሆነ ህንፃን ወደነበረበት ለመመለስ እና ለተቸገሩ መጠለያ እንዲሆን ለማድረግ እየጣሩ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ሊንዳ ጊብታሽ እና ዛሀር ቃሲም ስፍራውን ጎብኝተው ያደረሱንን ዘገባ ስመኝሽ የቆየ ታቀርበዋለች። ከውጭ ለሚያየው ህንፃው በመፈራረስ ላይ ያለ ይመስላል። በመቶዎች ለሚቆጠሩ ሰዎች ግን ይህ ፍሎረንስ የተሰኘ ህንፃ መኖሪያቸው ነው። በጆሃንስበርግ ከተማ ውስጥ ሂልብሮ በተሰኘ ስፍራ የሚገኘውና በአንድ ወቅት የእናቶች ማዋለጃ ሆስፒታል የነበረው ይህ ህንፃ የተገነባው እንደ አውሮፓውያን አቆጣጠር በ1950ዎቹ ሲሆን በ2000 መጀመሪያ አካባቢ ላይ ደግሞ ወደ የህዝብ መኖሪያ ቤትነት ተቀይሯል። ሆኖም ህንፃውን በባለቤትነት ወስዶ ሲያስተዳድር የነበረው አካል ላለፉት አምስት ዓመታት ኃላፊነቱን ባለመወጣቱና ስቶ በመጥፋቱ የኃላፊነት ክፍተት ተፈጠረ። ጁማ ሴቢቹ በህንፃው ሁለተኛ ፎቅ ላይ የሚገኘው ማላይካ የተሰኘ የወላጅ አልባ ህጻናት ማሳደጊያ ተቋም ኃላፊ ናቸው። የአስተዳደር ቸልተኝነት በህንፃው ላይ ያስከተለው መበላሸት እንዲህ ይገልጹታል። በዚህ አካባቢ ያሉ አንዳንድ ሰዎች ራሳቸውን ማስተዳደር ጀመሩ። እዚያ ማዶ ሰዎች በሚጥሉት ጠርጊያ የተፈጠረውን ቆሻሻ ታይዋለሽ። ይሄ የሆነው ምንም አስተዳደር ስለሌለ ነው። ሰዎች እዚያ ስፍራ ላይ ቆሻሻ አትጣሉ ብሎ የሚከለክላቸው ስለሌለ በቃ የትም ይጥላሉ። በደቡብ አፍሪካ የተጠለፉ ሕንፃዎች መታየት የጀመሩት ከአፓርታይድ ማብቃት በኋላ የሕንፃ ባለቤቶች ንብረታቸውን ጥለው ከሄዱ በኋላ ነው። ወንጀለኞች በቦታው በመተካት ከተከራዮች ገንዘብ ቢቀበሉም ለሕንፃውና ለአካባቢው ጥበቃ ምንም አያደርጉም። ይህ ሁኔታ በቤት ችግር ምክንያት እየተባባሰ ሄደ። ከከተማዋ የተገኘው መረጃ እንደሚያመለክተው ከ450 ሺህ በላይ ሰዎች ቤት ፈላጊ ሆነው ተመዝግበዋል። ይህ ማለት በእነዚህ በተጠለፉ ህንፃዎች የሚኖሩ ተከራዮች ሌላ አማራጭ የላቸውም። ቱላኒ ኒኮሲ የማህበራዊና ኢኮኖሚያዊ መብቶች ተቋም ተብሎ በሚጠራው መንግስታዊ ያልሆነ የሰብአዊ መብት አቀንቃኝ ተቋም ውስጥ በጥብቅና የሚያገለግሉ ሲሆን ቋሚ ለውጥ ለማምጣት ባለስልጣናት እርምጃ መውሰድ አለባቸው ይላሉ። በእኛ መፍትሄ የሚሆነው የአካባቢው ባለስልጣናት ጣልቃ ገብተው ህንፃውን እንደ ከተማ አስተዳዳሪ ተረክበው ጥበቃ ቢያደርጉለትና ድጎማ ቢያደርጉለት ነው። ምክንያቱም አንድ ማዘጋጃ ቤት ለሰዎች የመኖሪያ ቤት ማቅረብ ኃላፊነት አለበት። በእርግጥ ባለስልጣናት ችግሩን ለመቅረፍ ቃል ይገባሉ። ባለፈው ዓመት የከተማ አስተዳደር ችግር ያለባቸው ያላቸው ከ1100 በላይ ህንፃዎች ላይ ምርመሪያ ያካሄደ ቢሆንም ከተጠለፉት ህንፃዎች 16 ከመቶ የሚሆኑት ብቻ ናቸው ችግራቸው መፈታት የቻለው። በህንፃው ላይ ወደሚገኘው ወላጅ አልባ ህጻናት ማሳደጊያ እሽግ ምግቦችን ያደርሱ ሄደው እጅግ አሳዛኝ የሆነውን ሁኔታ የተመለከቱ ሁለት የዩኒቨርሲቲ ተማሪዎች ግን ችግሩን በራሳቸው ለመፍታት እንቅስቃሴ ጀምረዋል። ፍሎረንስ የተሰኘውን መኖሪያ ህንፃ ለማጽዳት የተሰባሰቡ የደቡብ አፍሪካ ሰዎች የሚል መጠሪያ ያለው ስብስብ የፈጠሩት እነዚህ ወጣቶች የጋራ መስራች የሆነችው ስኬ በርጌዝ ስራውን ለመስራት ምን እንዳነሳሳቸው ትገልጻለች። ሁሉም ሰው የማን ኃላፊነት መሆን አለበት በሚለው ላይ ብቻ የሚከራከር ከሆነ ስራው መቼም አይሰራም። ቦታው ቆሻሻ ከሆነና ችግር እየፈጠረ ከሆነ እያንዳንዳችን አካፋ አንስተን ማጽዳት ነው። ወጣቶቹ እስካሁን እጅግ በጣም ብዙ ቶኖች የሚመዝን ቆሻሻ ያስወገዱ ሲሆን ጣሪያው እንዳያፈስ ለማድረግና የውሃ ቧንቧዎቹን ለመጠገን እየተንቀሳቀሱ ነው። ሕንፃው እንደቆመ እንዲቆይ ማድረግ በውስጡ ያሉት ተከራዮችን ከቤት አልባነት ይታደጋቸዋል። ሆኖም ጊዜያዊ ጽዳትና ጥገናው ፍሎረንስ መኖሪያ ሕንፃን ለረጅም ጊዜ ያቆየው እንደሆን ወደፊት የሚታይ ይሆናል። የተከበራችሁ አድማጮች፣ የዛሬ ምሽት ዝግጅታችን ተጠናቋል። በነገው ምሽት አሉላ ከበደ በራዲዮ መጽሔት ዝግጅቱ ይጠብቃችኋል። በመላ ባልደረቦቻችን ስም የምሰናበታችሁ አበሬያችሁ ያመሸው ጽዮን ግርማ ነበርኩ። ሰላም በደናደሩ አደሩ?